የጄኮብ ዙማ መንግሥት የዓለም አቀፍ ወንጀል ፍርድ ቤት አይሲሲ አባልነቱን እንዲያቋርጥ ከሀገሪቱ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ኤኤንሲ ጥሪ እንደቀረበለት የፓርቲው ማዕከላዊ ኮሚቴ አባል እንዲሁም ዓለም አቀፍ ግንኙነት ኃላፊ የሆኑት ኤድና ሞሌዋ ተናግረዋል። የአሜሪካ ድምፅ ዘጋቢ ጄምስ በቲ ሞሌዋን በጉዳዩ ላይ አነጋግሯል። ባልደረባችን ጽዮን ግርማ እንደሚከተለው አጠናቅረዋለች። የጃኮብ ዙማ መንግስት የዓለም አቀፍ ወንጀል ፍርድ ቤት አይሲሲ አባልነቱን ማቋረጥ እንደሚገባው የደቡብ አፍሪካ ገዢ ፓርቲ የሆነው አፍሪካ ብሔራዊ ኮንግረስ ኤንሲ መወሰኑን አስታውቋል። የሱዳኑ ፕሬዚዳንት ኦማር አልበሽር ከዓመታት በፊት በዘር ማጥፋትና በሰብአዊ ዘር ላይ ወንጀል መፈጸም በዓለም አቀፉ ወንጀል ፍርድ ቤት ለቀረበባቸው ክስ የእስር ማዘዣ ተቆርጦላቸው እንደነበር ይታወሳል። በዚህ መሠረት ባለፈው ሰኔ ወር በደቡብ አፍሪካ ጆሀንስበርግ በ25ኛው የአፍሪካ ህብረት መሪዎች ጉባኤ ለመሳተፍ በተገኙበት ወቅት የደቡብ አፍሪካ ከፍተኛ ፍርድ ቤት ዳኞች እስሩ ተፈጻሚ እንዲሆን ቢወስኑም አልበሽርን በቁጥጥር ስር ለማድረግ ሳይቻል ቀርቷል። በወቅቱ አልበሽር ስብሰባቸውን አጠናቀው በሰላም ወደ ሀገራቸው ተመልሰዋል። ዓለም አቀፍ ወንጀል ፍርድ ቤት አይሲሲ እና ደቡብ አፍሪካም ከዚህ በኋላ አንገት ለአንገት ተናንቀዋል። የአፍሪካ ብሔራዊ ኮንግረስ ኤንሲ ማዕከላዊ ኮሚቴ አባልና ዓለም አቀፍ ግንኙነት ኃላፊ ሞሌዋ ስለዚህ ሁኔታ ሲናገሩ ባለፈው ሰኔ ወር ለተከሰተው ለዚህ ጉዳይ አልበሽርን ለምን በቁጥጥር ስር እንዳላዋለች ደቡብ አፍሪካ ማብራሪያ እንድትሰጥ ባለፈው ሳምንት ከዓለም አቀፍ ወንጀል ፍርድ ቤት አይሲሲ ተጠይቃለች። እናም ፓርቲያቸው ፍርድ ቤቱ ለሌሎች ሀገራት በሚሰራበት እኩል ለአፍሪካ ሀገራት እየሰራ ባለመሆኑ ደቡብ አፍሪካም አባልነቷን እንድታቋርጥ በመወሰን ከአፍሪካ ህብረት ጎን ለመቆም መወሰኑን ያስረዳሉ። በአፍሪካ ህብረት ውስጥ የዓለም አቀፍ ወንጀል ፍርድ ቤት አይሲሲን በተመለከተ ያለማቋረጥ ግምገማ ሲደረግ እንደነበር ይታወቃል። ፓርቲያችን አፍሪካ ብሔራዊ ኮንግረስ አሁን አፍሪካ ህብረት በአይሲሲ ላይ ምንድን ነው የወሰነው ብለን ገምግመን ደቡብ አፍሪካ ከአይሲሲ ጋር ያላት ግንኙነት እንዴት ነው ብለን ፈተሽን። በመጨረሻም በእውነቱ ፍርድ ቤቱ ለአፍሪካ ሀገራት የሚሰጠው ግልጋሎት ሌላውን ሀገራት በሚያገለግልበት እኩሌት አይደለም ብለን አምንናል። ሞሊዋ አያይዘው ሲናገሩ የእስር ማዘዣው የተቆረጠባቸው የሱዳኑ ፕሬዝዳንት ኦማር አልበሽር ለምን በቁጥጥር ስር እንዳልዋሉ አይሲሲ ማብራሪያ ከመጠየቁም አስቀድሞ ፓርቲያቸው ጉዳዩን ጊዜ ወስዶ ሲያስብበት እንደነበረ ነው። በጉዳዩ ላይ አፍሪካ ህብረት ውሳኔ ካሳለፈበት ከዛሬ ሁለት ዓመት ጀምሮ ፓርቲያችን እየተከታተለ ነበር። በቃ ይኸው ነው የሆነው። አሁን ተግባራዊ ማድረጊያ ጊዜ ላይ እንገኛለን። ሞሌዋ ጨምረው ሲናገሩ ፓርቲያቸው አሁንም ቢሆን የዘር ማጥፋትንና በሰብአዊ ፍጡራን ላይ የሚፈጸም ወንጀልን ለማስቀረት በሚል አይሲሲ ለተቋቋመበት መርህ ትልቅ ግምት እንዳላቸው ተናግረዋል። ከዚህ በኋላ ግን እንዲህ ያሉ የዘር ማጥፋትና የሰብአዊ መብት ወንጀል ጉዳዮች ይህንኑ ጉዳይ ለመዳኘት በተቋቋመው አፍሪካ ፍርድ ቤት መታየት እንደሚችል ገልጸዋል። እንደ ደቡብ አፍሪካ መንግስት ከአይሲሲ ጋር ያለውን ግንኙነት ስን ገመግመው በአፍሪካ ህብረት ስር በአፍሪካ አህጉር የሰብአዊ መብትን ጥሰት ለማስቀረት እና ተያያዥ ጉዳዮችን ለመዳኘት ከተጀመረው ፍርድ ቤት አሰራር ጋር ያልተያያዘ ነው። ስለዚህ እነዚህን ጉዳዮች ለማየት ከዚህ ፍርድ ቤት ጋር አብረን ለመስራት ከወዲሁ መጀመር አለብን። ሞሌዋ አያይዘውም ራሳቸው የዓለም አቀፍ ፍርድ ቤቱ አባል ሳይሆኑ ሌሎች ሀገራት አባል እንዲሆኑ የሚያስገድዱ ሀያላን ሀገራት እንዲሁም በአይሲሲ ላይ የሚያሳርፉት ያልተገደበ ስልጣን ጉዳይ ፓርቲያቸውን ጨምሮ እንደሚያሳስበው ይገልጻሉ። እንደሚታወሰው እነዚህ ሀያላን መንግስታት ራሳቸው የዚህ ፍርድ ቤት አባል ሀገራት አይደሉም፣ ግን ደግሞ ሌሎች ሀገራት የአባልነት ፊርማ እንዲፈርሙ ግፊት ያደርጋሉ። እኛ እንደ ደቡብ አፍሪካ የራሳችንን ውሳኔ ማሳለፍ እንችላለን። ስለዚህ ይህ ውሳኔም መከበር አለበት ብለን እናምናለን። ሞሌዋ አክለውም የሱዳኑ ፕሬዚዳንት አልበሽር ባለፈው ሰኔ ወር ለአፍሪካ ሕብረት የመሪዎች ጉባኤ በደቡብ አፍሪካ በተገኙበት ወቅት በቁጥጥር ስር ያልዋሉት እንደ አፍሪካ ሀገር መሪነታቸው በአፍሪካ ሕብረት ስብሰባ ላይ ሲገኙ ያለመከሰስ መብት ስላላቸው እንደሆነ ገልጸዋል።